የኢትዮጵያ መከላከያ ሰራዊት የአዲስ ዓመት አቀባበልን በሀገር አቀፍ ደረጃ ሀረር ላይ አክብረዋል። የሀገሪቱ የጦር ኃይሎች ምክትል ኤታማዦር ሹም ጀነራል ብርሃኑ ጁላ መከላከያን ከህዝብ ለመነጠል በሚንቀሳቀሱ ላይ እርምጃ ልንወስድ እንችላለን ብለዋል። አዲስ ቸኮል ዝርዝራለው የመከላከያ ሰራዊት የአዲስ ዓመት በዓልን በሀገር አቀፍ ደረጃ ባረር ከተማ አክብሯል። በከባድ የጸጥታ ቁጥጥር ታጅቦ በተከበረው በዚህ በዓል ላይ ተጋብዞ ንግግር ያደረጉት የዘጠኝም ክልል አመራሮች የመከላከያ ሰራዊት በክልላቸው ሰላምን ለማስከበር ያበረከተውን አስተዋጽኦ በመጥቀስ ምስጋና አቅርበዋል። ከእነኛ አመራሮች መካከል የሶማሌ ክልል መንግስት ምክትል ፕሬዚዳንት አቶ ሙስጠፌ መሀመድ እንዲህ ብለው ነበር ባለፈው ዓመት ሐምሌ ሀያ ስምንት ቀን በክልላችን ዋና ከተማ በአንዳንድ ሌሎች ከተሞቻችን ውስጥ በጊዜው በስልጣኑ ላይ የነበረው ብልሹ አስተዳደር ዘርና ሃይማኖት ተከሩ የሆነ ወንጀሎችን ሲያስፈጽም የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን መመሪያ ተከትሎ የመከላከያ ሰራዊታችን በጥቂት ቀናት ውስጥ አካባቢውን አረጋግቷል። ከዚያም በኋላ በህዳር ወር 2011 በሞያሌ የተከሰተውን አስቸጋሪ ግጭት አስቁመዋል። በባቢሌ፣ በቱልጉሌ እንዲሁም በሌሎች የግጭት ቀጠናዎች ተመሳሳይ አኩሪ ስራ በመስራት ሰላምን አስፍኗል። በሌሎች የሀገራችን ክልሎችም ለምሳሌ በደቡብ ክልል በጌዶናና ሀዋሳ አካባቢ፣ በአማራ ክልል በወሎ፣ በኦሮሚያ ክልል በቦረና በጉጂና በምዕራብ ወለጋ አካባቢዎች፣ በቤኒሻንጉል ክልልም ሰራዊቱ የሚደነቅ የማረጋጋት ስራ ሰርቷል፣ አሁንም እየሰራ ነው። ከዚህ ባሻገር የኦሮሚያ ክልል መንግስት ምክትል ርዕሰ መስተዳድር አቶ አህመድ ቱሳ ሀገሪቱ የጀመረችው ለውጥ ሊቀለበስ የማይችልበት ደረጃ ላይ መድረሱን አውስተው ሁሉም አካላት ይህን እንዲጠብቁ ጠይቀዋል። የአማራ ክልሉ ምክትል ርዕሰ መስተዳደር አቶ መላኩ አለበልም የመከላከያ ሰራዊት በወቅታዊ ፖለቲካ ተጽዕኖ ስር ሳይወድቅ ገለልተኛነቱን ጠብቆ እንዲቀጥል ጠይቀዋል። የመከላከያ ሰራዊት ምክትል የታማዦር ሹም ጄኔራል ብርሃኑ ጁላ የመከላከያ ሰራዊት ከፌዴራል የጸጥታ መዋቅሮች ጋር በመተባበር የአገሪቱን ሰላም ለማረጋገጥ ችሏል ብለዋል። የመከላከያ ሰራዊትን ለመቀየር የተጀመረው የለውጥ ጉዞ ውጤታማ እንደሆነና ይህንንም በቀጣይ 2012 እንደሚቀጥሉ ተናግረዋል። ሆኖም ሰራዊቱን የማፍረስ ተልዕኮ ይዘዋል ላሏቸው አካላት ማስጠንቀቂያ ሰጠዋል። የምንወደው ህዝባችን የንጉሱ ይሁን የደርግ ይሁን እንዲሁም የፍድሪ መከላከያ ሰራዊት እንደ አለኝታና የአገር ክብር ይመለከተዋል። ይሁን እንጂ አንዳንድ ኃይሎችና ግለሰቦች ኢትዮጵያን እንወዳለን እያሉ የኢትዮጵያን ሉዓላዊነት የሚጠብቀውን የመከላከያ ሰራዊት ክብርና ዝና በማጠልሸት ህዝቡ ሰራዊቱን እንዲጠላና የሰራዊቱን ጥንካሬ ምንጭ የሆነው የሕዝብ ድጋፍ በማሳጣት ሰራዊቱን የማፍረስ ተልዕኮ የተቀበሉ ግለሰቦች ሰራዊቱን ሲያጥላሉ ከርመዋል። ሆኖም ግን አልተሳካላቸው። ይህንን ይህንን የአገር አለኝታ የሆነውን ሰራዊት ለማፈራረስ በድብቅ የሚንቀሳቀሱ ወገኖች ሰራዊታችን ቦታ አይሰጣቸውም። እነሱን የምንሰማበት ጆሮም የለንም። እነዚህ ወገኖች ከዚህ ድርጊት የማይቀጠቡ ከሆነ እና ገደቡን የሚያልፉ ከሆነ ተቋሙ እንደ ተቋም ወታደሩንና አመራሩን ከጠላት እና ከጠላት ተላላኪዎች የመከላከል ግዴታ አለበት። በዝግጅቱ ላይ ለሁሉም ክልሎች ከሁለት ወር በፊት መስዋዕት የሆኑት የጀነራል ሰዓረ መኮንን ምስል ያለበት ስጦታ የተሰጣቸው ሲሆን 61 ሚሊዮን ብር የሚገመት የኮንትሮባንድ ሸቀጥ በቁጥጥር ስር ለዋሉ የመከላከያ አባላት በሰላም ማስከበር ተልዕኮ መስዋዕት ለሆኑ የመከላከያ ሰራዊት አባላት ቤተሰቦችና ከየሰራዊቱ ክፍል የተሻለ አፈጻፀም ላሳዩ አደረጃጀቶች ሽልማትና የገንዘብ ስጦታ ተበርክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከሐረር።